ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ22 እና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ። ኢቦላ ኢትዮጵያ ውስጥ ስጋት አለመሆኑ ተገለጸ። ወረርሽኙ በምዕራብ አፍሪካ ከተከሰተ እስካሁን ድረስ በኢትዮጵያ የኢቦላ ሕመምተኛ የለም። ከህብረተሰቡ እና ከጤና ባለሙያዎች ግን የተለያዩ ነገሮችን በተከታታይ ስንሰማ ቆይተናል፣ ስንሰማ የቆየ ነው። እያንዳንዱ ያልተረጋገጠ መረጃ ሐሰት መሆኑ በባለሙያዎች ተረጋግጧል። የአገር አቀፍ ጸረ ኢቦላ ግብረ ኃይል የቴክኒክ ክፍል ኮሚቴ ሰብሳቢ ዶክተር ዳዲ ጂማ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ከዜናችን መካከል ደግሞ የናይጄሪያው ቦኮ ሀራምና የናይጄሪያ መንግሥት የተኩስ አቁም ስምምነት ተፈራረሙ። እንዲሁም ሁለት የዩናይትድ ስቴትስ ፕሬዝደንቶች ረዳት የሆኑ ባለሥልጣን የኢቦላ ኃላፊ ሆነው ተሾሙ። ሰሜን ዳርፉር ውስጥ የኢትዮጵያ ሰላም ጠባቂዎች ተገደሉ የሚሉ ዜናዎች አሉን። በሁለተኛው ክፍለ ጊዜ አፍሪቃ በጋዜጦች እንዲሁም የጋዜጠኞች ውይይት የሚመለከተ ቅንብር እናቀርባለን። እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችሁ አስተናጋጆቻችሁ ሰሎሞን አባተና አዲሱ አበበ ነን። የሳምንቱ ፕሮዲሰራችን ዛሬ ተረኛው ማለት ነው ንጉሱ ታምሬ ነው። አርብ ጥቅምት 7 2007 ዓ ም ዜናውን እናስቀድም። የናይጄሪያው እስላማዊ ቦኮ ሃራም ቡድን ሐራምና የናይጄሪያ መንግሥት የተኩስ አቁም ስምምነት ላይ ደረሱ። ከቺቦክ ከተማ የተጠለፉ ከ200 በላይ ልጃገረዶች እንዲለቀቁም ጥሪ ቀርቧል። የናይጄሪያ ጦር ኤታ ማዦር ሹም አሌክስ ባዴህ ዛሬ ባወጡት መመሪያ የኃይል አዛዦች ሁሉ በሁሉም የዘመቻው ክፍሎች ውስጥ ስምምነቱን እንዲያከብሩ አዘዋል። የቦኮ ሃራም ዋና ጸሐፊ ነኝ ያለ ዳንላንዲ አህማዱ የሚባል ግለሰብም የተኩስ አቁም ስምምነት መድረሱን ለቪኦኤ ያመልክቷል። ድርድሩ የተካሄደው ሳውዲ አረቢያ ውስጥ መሆኑን የቻድ ፕሬዚዳንት ኢድሪስ ዲቤ ማገዛቸውን የካሜሩን ከፍተኛ ባለስልጣናትም በድርድር ሂደቱ ላይ መሳተፋቸውን የናይጄሪያ ፕሬዚዳንት ጉላቅ ጆናታን የቅርብ አማካሪ አምባሳደር ሐሰን ትኩር ለቪኦኤ ቀደም ሲሉ ገልጠው ነበር። ይህ በእንዲህ እንዳለ ግን ቦኮ ሃራም በራሱ በኩል ነው ተኩሱን የማቆም ውሳኔ የወሰደው ብለዋል። እራሳቸው ናቸው የተናጠል የተኩስ አቁም ያወጁት። የናይጄሪያ መንግስት ተከትሎ የሚገባውን ምላሽ ሰጥቷል። አሁን የተኩስ አቁሙን መከበርና ለመከበር እየተከታተል ነው። በእርግጥ የሚከበር ይመስለኛል። እስካሁን ከድርጅቱ ጋር ያደረግናቸው ድርድሮች ፍሬ አልነበራቸውም። ይህኛው ግን ውጤት ያስጨብጠናል ብዬ አስባለሁ። ድርድሮቹ የዛሬ ስድስት ወር አካባቢ የተጠለፉትን ተማሪ ልጃገረዶች ሁኔታም ያካተተ እንደነበረ ቢገለጥም ልጃገረዶቹ ስላሉበት ሁኔታ ግን የወጣ ቃል የለም። የቦኮ ሐራም ዋና ጻፊ ነኝ የሚለው አህማዱ ግን ልጃገረዶቹ በቻድና በናይጄሪያ ወሰን ላይ በደህና ሁኔታ እንደሚገኙ አመልክቷል። ሀምሳ ሰባቱ ቀደም ሲልም ያመለጡ ሲሆን የቀሩትን ግን እንደሚሸጣቸው የቦኮ ሐራም አዛዥ ነኝ የሚለው አቡባካር ሼኩ ዝቶ ነበር። ልጃገረዶቹ የሚለቀቁበትን ቅድሚያ ሁኔታም ይሁን ሌላ ጉዳይ አህማዱ ነኝ የቦኮ ሐራም ጸሐፊ ነኝ የሚለው ግለሰብ ለቪኦኤ በሰጠው በዚሁ መግለጫ አላብራራም። በዚህ ድርድር ውስጥም የሳውዲ አረቢያ መንግስት አለመሳተፉ ተገልጧል። የሁለት የዩናይትድ ስቴትስ ፕሬዚደንቶች ረዳት ሆነው የሰሩትን ሮን ካይላንን የኢቦላ ጉዳዮች ጠቅላይ ኃላፊ ወይም ኢቦላ ታር ብለው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሾሙ። ይህ በእንዲህ እንዳለም ሴኔጎል ከኢቦላ ነጻነች ሲል የዓለም የጤና ድርጅት አስታውቋል። የጤና ድርጅቱ ይህንን መግለጫ ያወጣው ሴኔጎል ከጊኒ ወደ ግዛቷ የገባ አንድ የኢቦላ ህመምተኛ መኖሩን ካሳወቀች በኋላ ለአርባ ሁለት ቀናት ካደረገው የቅርብ ክትትል በኋላ መሆኑ ታውቋል። በሌላ በኩል ደግሞ ዓለም ጸረ ኢቦላ ጥረቱን እንዲያጠናክር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ጥሪ አስተላልፈዋል። ምዕራብ አፍሪካ ውስጥ በፍጥነት እየተስፋፋና ሰውን እያዳረሰ ያለውን እስካሁንም ወደ 4500 ህይወት ያጠፋውን ይህንኑ የኢቦላን ወረርሽኝ ለመቆጣጠር ዓለም እያደረገ ያለውን ጥረት ቢጨምርም በተባበሩት መንግስታት እያከናወነ ያለውን ስራ በአግባቡ ለማንቀሳቀስ የሚችል የገንዘብ እጥረት መኖሩን እንዳለ ገልጿል። አንዲት የሕክምና ባለሙያዎችን የያዘች የእንግሊዝ የባህር ኃይል መርከብ ዛሬ ወደ ሴራሊዮን እንደምትንቀሳቀስ ቀደም ሲል ተገልጿል። በሽታውን ባለበት ለመቆጣጠር የሚደረገው ጥረት ምዕራብ አፍሪካ ውስጥ የሚገኙትን አራት ሺህ ወታደሮቻቸውን እንዲያግዙ ተጨማሪ የጦር ሰራዊት አባላትን ለመላክ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት ትእዛዝ አውጥተዋል። የዓለም የጤና ድርጅት ደግሞ ሀገሮቹ ቫይረሱን ለመቆጣጠር ያላቸውን ዝግጁነት የሚገመግሙ ቡድኖችን ወደ አይቮሪ ኮስት እና ወደ ማሊ እንደሚልክ ትናንት አስታውቀዋል። ድርጅቱ በተጨማሪም በአደጋ ቀጠና ውስጥ ናቸው ብሎ በከለላቸው 13 የአካባቢው ሀገሮች ውስጥም ቅንጅቱን እያጠናከረ መሆኑን አስታውቋል። የበሽታውን መተላለፍና ስርጭት ለመግታት ያስፈልጋል ከተባለውና እስከፊታችን ኅዳር 22 መገኘት አለበት ከተባለው የአንድ ቢሊዮን ዶላር ጥያቄ እስካሁን የተገኘው 20 ሚሊዮን ብቻ በመሆኑ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ዓለምን የማንቂያ ጥሪ አሰምተዋል። ዋና ጸሐፊው እንዳሉት ተገኘ ከተባለውም ከ20 ሚሊዮኑ ውስጥ በገንዘብ የተለገሰው 100ሺህ ዶላር ብቻ ሲሆን ያም የተገኘው ከአንዲት ኮሎምቢያ ብቻ ነው። ሰሜን ዳርፉር ውስጥ በአፍሪካ ህብረትና በተባበሩት መንግስታት የሰላም ጥበቃ አባላት በሆኑ የኢትዮጵያ ወታደሮች ላይ ድንገት በተጣለ አደጋ ሦስት ሰላም አስከባሪዎች ተገደሉ። ማንነታቸው ባልታወቀ ታጣቂዎች በተከፈተው ጥቃት ሁለቱ ወታደሮች የሞቱት ወዲያው ሲሆን ሦስተኛው ቆስሎ ወደ ካርቱም ከተወሰደ በኋላ ሆስፒታል ውስጥ መሞቱ ተገልጧል። ኢትዮጵያውያኑ የሰላም ጥበቃ ጓዱ አባላት አደጋው በተጣለባቸው ወቅት አንድ የውሃ ጉድጓድ እየጠበቁ የነበረ ሲሆን ጥቃት አድራሾቹ ወታደሮች ይጠቀሙበት የነበረውን ተሽከርካሪ ይዘው ተሰውረዋል። በተፈጸመው ሁኔታ በጥልቅ ያዘኑ መሆናቸውን የጥምር ተልእኮ ተጠሪ አቢዱን ባሹአ አድራጎቱን በሰላም አስከባሪዎቻችን ላይ የተፈጸመ የከፋ የወንጀል አድራጎት ሲሉ ጠርተውታል። የዛሬው ጥቃት ተልእኮ የዛሬ ሰባት ዓመት ግዳጁን ከጀመረ አንስቶ ዳርፉር ውስጥ የተገደሉትን አቃቢያነ ሰላም ቁጥር ስልሳ አንድ አድርሶታል። በከትናንት በስቲያው የሞዛምቢኩ ምርጫ በቅድሚያ በወጡ አንዳንድ የቆጠራ ውጤቶች ገዢው የሞዛምቢክ ፓርቲ እየመራ መሆኑ ተነግሯል። ዋናው ተቃዋሚ ፓርቲ ግን ተጭበርብሯል ሲል ውጤቱን ውድቅ አድርጓል። ከጠቅላላው የድምፅ መስጫ ጣቢያዎች ሩቡን ብቻ በሸፈነው በዚህ ቅድሚያ ውጤት ፍሬሊሞ ፓርቲ ተቀናቃኙን ሬናሞን በ58 ከ30 የድምፅ ብልጫ እየመራ ነው። በፕሬዝደንታዊ ምርጫው እንዲያውም የገዢው ፓርቲ እጩ ተወዳዳሪ ፊሊፕ ኒዩሲ ተፎካካሪያቸውን የሬናሞ ተወካይ ካይ አፎንሶ ድላካማን 63 ለ29 በሆነ ሰፊ ልዩነት ይመራሉ። የሬናሞ ቃል አቀባይ ለጋዜጠኞች ሲናገሩ ፍሬሊሞ የድምፅ መስጫ ሳጥኖችን በተጭበረበሩ ካርዶች በማጨቅና መራጮችን በማስፈራራት የተጠቀመ በመሆኑ ውጤቱን አንቀበልም ብሏል። ይህ በእንዲህ እንዳለ ግን ምርጫውን የታዘበው የደቡባዊ አፍሪቃ ልማት ማህበረሰብ ኤስኤዲሲ፣ ሳድክ በዛሬ መግለጫው ምርጫው ሰላማዊ፣ ግልጽ፣ ነጻና ትክክለኛ ነበር ብሏል። ኮባኒ የምትባለዋን ከተማ ለመያዝ እየተዋጉ ባሉት የአይሲል ኃይሎች ላይ የዩናይትድ ስቴትስ እና የጥምረቱ ኃይሎች የአየር ድብደባና የኩርድ ኃይሎች እያደረጉ ያሉት ወጊያ አበረታች ውጤት እያሳየ መሆኑን የዩናይትድ ስቴትስ የጦር አዛዥ ጄኔራል ሉዊድ ኦስተን ፔንታገን ውስጥ ዛሬ በሰጡት መግለጫ አስታውቀዋል። እስላማዊው ጽንፈኛ ቡድን አመዛኙን ኃይሉን ኮባኒን በመያዝ ላይ ቢያዘነብልም የጥምረቱ ኃይሎች ዋነኛ ትኩረት ግን ኢራቅ መሆኗን ጄኔራሉ አክለው አመልክተዋል። ኃይላቸው ለኮባኒ ውጊያ ድጋፍ እየሰጠ የኢራቅ ኃይሎችን የውጊያ ብቃት ማጠናከር ግንባር ቀደሙ ስራቸው እንደሚሆን ነው ጄኔራል ኦስተን የተናገሩት። በሌላ በኩል ደግሞ በቂ የአየር ድጋፍና ስልጠና ከተሰጣቸው የኢራቅ ኃይሎች አይሲልን ሊያሸነፉ እንደሚችሉ የኢራቅ ጦር ኤታ ማጆር ሹም በባኪር ዜባሪ ከቪኦኤ ጋር ባደረጉት ቃለ ምልልስ ተናግረዋል። ኢራቅም ሶሪያም ውስጥ የሚካሄደው ፀረ አይሲል ዘመቻ ዓላማ ቡድኑን የማዳከም እንቅስቃሴ መሆኑን ጀነራል ኦስተን ጠቁመው፣ ነገር ግን ጊዜ እንደሚወስድ ስራ መሆኑንም አመልክተዋል። ክብራትና ክብራን አድማጮች የምትከታተሉት ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በመጨረሻም የሩሲያው ፕሬዝደንት ቭላዲሚር ፑቲን እና የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ የዩክሬንን ቀውስ ለመፍታት በሚደረገው ጥረት ሁለተኛውን ስብሰባቸውን ዛሬ አካሂደዋል። ለዜና ያለው ጊዜ አበቃ። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው ዝግጅት ነው። በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እንገኛለን። የምናስተናገዳችሁን የአዲሱ አበበና እኔም ሰሎሞን አባተነን። አሁን የዕለቱ አብይ ርዕስ በኢትዮጵያ እስካሁን በኢቦላ የታመመ ሰው የለም ሲል መንግስት አስታወቀ። በአንዳንድ ድረገጾች የተሰራጨው መረጃ የተሳሳተ ነው ብሏል። ጋዜጣዊ መግለጫ ነው የተከታተለው እስክንድር ፍሬው ዝርዝሩን ይዟል። ዛሬ በውጭ ጉዳይ ሚኒስቴር የተሰጠው መግለጫ የሰሞኑ መነጋገሪያ የሆኑ ሁለት ጉዳዮች የተነሱበት ነው። ተቀማጭነታቸው አዲስ አበባ የሆነ ዲፕሎማቶችና ጋዜጠኞች በተገኙበት በዚሁ ስነ ስርዓት ላይ የኢቦላ በሽታን የተመለከተው ጉዳይ በቀዳሚነት ተነስቷል። በኢትዮጵያ በሚገኙ ሁለት ሆስፒታሎች የኢቦላ በሽተኞች መገኘታቸውን የሚገልጽ መረጃ መሰራጨቱን የጠቀሱት ባለስልጣናቱ ይህ ፈጽሞ የተሳሳተ መሆኑን ተናግረዋል። በጉዳዩ ላይ ማብራሪያ የሰጡት የአገር አቀፉ ጸረ ኢቦላ ግብረ ኃይል የቴክኒክ ኮሚቴ ሰብሳቢ ዶክተር ዳዲ ጅማ በኢትዮጵያ እስካሁን የኢቦላ በሽተኛ አልተገኘም ብለዋል። ወረርሽኙ በምዕራብ አፍሪካ ከተከሰተ እስካሁን ድረስ በኢትዮጵያ የኢቦላ ህመምተኛ የለም። ከህብረተሰቡና ከጤና ባለሙያዎች ግን የተለያዩ ነገሮችን በተከታታይ ስንሰማ ቆይተናል። ስንሰማ የቆየነው እያንዳንዱ ያልተረጋገጠ መረጃ ሀሰት መሆኑ በባለሙያዎች ተረጋግጧል። በዓለም የጤና ጥበቃ ድርጅትና በአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ በወጡ መስፈርቶች መሰረት በኢትዮጵያ ኢቦላ ታማሚዎች የሉም። ኢቦላን በመከላከል ረገድ ከኢትዮጵያ ጋር በጋራ እየሰሩ መሆኑን የገለጹት የዓለም ጤና ጥበቃ ድርጅት ተወካይ ዶክተር ኬባጄትም በሽታው እስካሁን አለመከሰቱን ገልጸዋል በሽታው ያለበት ሰው ከተገኘ ግን ኢትዮጵያ ይፋ እንደምታደርግ ላረጋግጥላችሁ እወዳለሁ ብለዋል። የኢቦላ በሽታ በአገሪቱ ቢገኝ ኢትዮጵያ ይፋ አታደርግም የሚል ጥርጣሬ አለ። ነገር ግን እነግራቸዋለሁ ማንኛውም በኢቦላ የተጠረጠረ ሰውም ሆነ የተረጋገጠ ህመምተኛ ሲኖር አይደበቅም። ይፋ ይደረጋል። መረጃም እናጋራለን። ምክንያቱም በሽታው ከተገኘ ሀገሪቷ ዝግጁ ናት። የኢቦላ በሽታን ለመከላከል በኢትዮጵያ እየተሰሩ ያሉ ስራዎች በስፋት የተዳሰሱ ሲሆን ጥያቄዎች ተነስተው ምላሽ ተሰጥቶባቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። በኢትዮጵያ የዩናይትድ ስቴትስ ኤምባሲ የኢቦላ ቫይረስን አስመልክቶ ትናንት ለጋዜጠኞች መልእክት አስተላለፈ። ለዜጎቹ ይቅርታ፣ ለዜጎቹ ትናንት መልእክት አስተላልፏል። ኢትዮጵያ ውስጥ እስካሁን በበሽታው መያዙ የተረጋገጠ ወይም የሚጠረጠር ሰው እንደሌለ ገልጧል። የትናንት በኢትዮጵያ የአሜሪካ ኤምባሲ ጋዜጣ መግለጫ ከሞላ ጎደል እንደሚከተለው ነው የሚነበበው። ሰለሞን ክፍሌ ያቀርበዋል። ኢትዮጵያ ውስጥ እስካሁን በኢቦላ በሽታ መያዙ የተረጋገጠ ወይም የሚጠረጠር ሰው መኖሩን አስመልክቶ በመገናኛ ብዙሃን የተሳሳተ ዘገባ መቅረቡን ኤምባሲያችን ይገነዘባል። የኢትዮጵያ መንግሥት ባለሥልጣናትም እነዚህን ጭምጭምታዎች በቅርቡ ውድቅ ማድረጋቸው ይታወቃል ካለ በኋላ የዩናይትድ ስቴትስ ኤምባሲ ባለሥልጣናት የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ እና የዩናይትድ ስቴትስ ዓለም አቀፍ የልማት መሥሪያ ቤት ዩኤስኤ አይዲን ጨምሮ ከኢትዮጵያ መንግሥት ጤና ጥበቃ ሚኒስቴርና ከሀገሪቱ የጤና ተቋም ጋር በቅርበት በመሥራት የኢቦላን በሽታ ስርጭት ለመከላከልና ለመቆጣጠር በያዙት ጥረት ይቀጥላሉ ብሏል። የዩናይትድ ስቴትስ ኤምባሲ ኢትዮጵያ ውስጥ ለሚኖሩና ወደዚያች አገር ለመጓዝ ለሚፈልጉ ዜጎቹ በድጋሚ መግለጽ የሚሻው ስለ ኢቦላ በሽታ ተገቢ ግንዛቤ ማግኘት እንዲችሉ በድረ ገጾች የሚወጡ መረጃዎችን እንዲከታተሉ ነው ካለ በኋላ በመቀጠል ዜጎቹ በዚሁ መሠረት የሲዲሲ ማለትም የበሽታዎች መቆጣጠሪያና መከላከያ ማዕከልና ደብልዩ ኤችኦ ማለትም የዓለም ጤና ድርጅት የሁለቱንም ድረ ገጾች እንዲጎበኙ እንመክራለን ብሏል። የሲዲሲ ኢቦላ ድረገጽ አድራሻም www cdc gov እዝባር ቢኤችኤፍ እዝባር ኢቦላ መሆኑን ገልጿል። በየወቅቱ ለሚወጡ ተለዋዋጭ መረጃዎች ደግሞ የዩናይትድ ስቴትስ ኤምባሲና ቆንሲላዎችን የስልክ ቁጥር አስፍሯል። በዩናይትድ ስቴትስና ካናዳ 8884074747 ወይም 202 501 4444 መሆኑን ገልጾ ቁጥሮቹን ከበዓላት ቀናት ውጭ ከሰኞ እስከ አርብ ከጠዋቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት እንደሚሰሩ አብራርቷል። በትዊተርና ፌስቡክም ተከታተሉን፣ መረጃዎች ታገኛላችሁ ሲል በኢትዮጵያ የዩናይትድ ስቴትስ ኤምባሲ ስለ ኢቦላ ለዜጎቹ ባወጣው አዲስ መግለጫ አስታውቋል። የአዲስ አበባውን አሜሪካ ኤምባሲ አድራሻ ማወቅ ለፈለጉም እንጦጦ መንገድ የመልእክት ሳጥን ቁጥር 10 14 መሆኑን ከውጭ ወደ ኢትዮጵያ ለኤምባሲው መደወል ለሚሹ ደግሞ ቁጥሩ 251 1 11 1 3 0 6 0 0 0 ወይም በኢሜይል ሲኦኤን ኤስ ኤ ሲ ኤስ አት ስቴት ዳት ጂኦቪ ማግኘት እንደሚችሉ አስታውቋል። የአሜሪካ ዜጎች የኤምባሲውን ተረኛ መኮንን ማነጋገር ከፈለጉ ደግሞ 011 251 1306000 ላይ ማግኘት እንደሚችሉ አብራርቷል። ከአሜሪካ ድምፅ ራዲዮ ጣቢያ መጽሔት ነው እየተከታተላችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። መጽሔቱ ይቀጥላል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ኢቦላ ከተዛመተባቸው የምዕራብ አፍሪካ ሀገሮች የሚጓዙ ሰዎች ዩናይትድ ስቴትስ እንዳይገቡ እገዳ እንዲጣል የቀረበውን ሐሳብ መቃወማቸውን ቀጥለዋል። አሜሪካ ውስጥ ኢቦላ በሽታን ለመታገል የሚደረገውን ጥረት የሚመሩ ባለሥልጣን ወይም ኃላፊ ወይም ኢቦላ ሣር ሰይመዋል ፕሬዚደንቱ። የዋይት ሀውስ ዘጋቢያችን ሉዊስ ራሚሬዝ ያጠናቀረው ዘገባ አለ። አዳነች ፍሳየ ታቀርበዋለች። ዩናይትድ ስቴትስ ውስጥ አንዲት ሁለተኛ ነርስ በኢቦላ ከታመመች በኋላ በሽታው በሀገሪቱ እንዳይዛመት የበለጠ ጥረት እንዲደረግ በፕሬዝደንት ኦባማ ላይ ጫና ሲደረግ ቆይቷል። አንዳንድ ሰዎች የሀገሪቱ አስተዳደር በሽታውን ለመከላከል በቂ ጥረት አላደረገም በሚል ከጊኒ፣ ከላይቤሪያ እና ከሴራሊዮን በሚመጡ ሰዎች ላይ የጉዞ ማዕቀብ እንዲጣል ሲጠይቁ ቆይተዋል። ፕሬዝደንት ኦባማ ትላንት በቤተ መንግስታቸው ውስጥ የኢቦላን ጉዳይ ከሚከታተለው ቡድን አባላት ጋር ከመከሩ በኋላ የጉዞ ማዕቀብ መጣል መቃወሙን እንደሚቀጥሉ አመላክተዋል። የጉዞ ማዕቀብ የመጣሉ ጉዳይ ላይ የአሜሪካውያንን ደህንነት ለመጠበቅ የሚረዳ ከሆነ በፍልስፍና ላይ የተመሰረተ ተቃውሞ የለኝም። ችግሩ ምንድን ነው? እስካሁን ባለው ጊዜ ከበሽታው ባለሙያዎች ጋር ባደረግኩት ውይይት መሰረት የጉዞ ማዕቀብ መጣሉ አሁን ካስቀመጥነው ነው የመከላከያ ዘዴ ያነሰ ውጤት እንደሚኖረው ተገንዝቤ ያለው። በአሁኑ ወቅት የኢቦላን መዛመት ለመከላከል እየተወሰደ ያለው እርምጃ ተሳፋሪዎቹ በምዕራብ አፍሪካ አውሮፕላን ላይ ከመሳፈራቸው በፊት ምርመራ ማድረግ፣ ዩናይትድ ስቴትስ ሲገቡ ደግሞ እንደገና መመርመር ነው። ካስፈለገ የጤና ጥበቃ ባለሥልጣኖች በቀላሉ እንዲያገኟቸው ሲባል የሚቆዩበት አድራሻ ይመዘገባል። የጉዞ ማዕቀብ መጣሉ ሰዎች በድብቅ ወደ ሀገሪቱ እንዲገቡ የሚያደርጉትን ጥረት ከፍ ሊያደርግ ይችላል በማለት ፕሬዝደንት ኦባማ አሳስበዋል። ኢቦላ በሰፊው እንዳይዛመት ለመከላከል የሚያስፈልገው ዋናው ዘዴ በምዕራብ አፍሪቃ በሽታውን ለመታገል የሚደረገውን ጥረት ማጠናከር ነው ብለዋል የዩናይትድ ስቴትሱ መሪ። የአሜሪካን ሕዝብ ጤንነት ለመጠበቅ ላደርግ የምችለው በጣም ወሳኝ ነገር በዛው በሽታው በተስፋፋበት ምዕራብ አፍሪካ እንዲገታ መጣር ነው። ካስፈለገ የአሜሪካ ብሔራዊ ዘቦችና ተጠባባቂ ወታደሮች ወደ ምዕራብ አፍሪካ እንዲላኩ መፍቀዳቸውን ፕሬዝደንት ኦባማ ትላንት ተናግረዋል። ዩናይትድ ስቴትስ ኢቦላ የተዛመተባቸው ሀገሮች በሽታውን ለመግታት በሚያደርጉት ትግል ለመርዳት አራት ሺ የሚሆኑ ወታደሮችን ለመላክ አቅዳለች። ፕሬዚደንት ኦባማ የዓለም መሪዎች የሚያስፈልገውን የህክምና መሳሪያ፣ የሰው ኃይልና አጠቃላይ የእርዳታ አቅርቦት መላኩን እንዲያጠናክሩ ትላንት በስልክ ሲያነጋግሩ እንደነበር ተዘግቧል። በአገር ውስጥ በሚደረግባቸው ጫና መሰረት በሀገሪቱ ውስጥ ኢቦላ በሽታን ለመከላከል የሚደረገውን ጥረት የሚያስተባብሩ ሰው ሊሰይሙ እንደሚችሉ ፕሬዚደንት ኦባማ አስታውቀዋል። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። ኢትዮጵያ ከአልሻባብ ጥቃት ሙሉ በሙሉ የተጠበቀች ቢሆን ዜጎች ጥንቃቄ እንዲያደርጉ የሀገሪቱ የውጭ ጉዳይ መስሪያ ቤት ዛሬ በሰጠው መግለጫ አሳስበዋል። በኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ በዚህ ሳምንት መግቢያ ላይ አዲስ አበባ ውስጥ የሽብር ጥቃት ሊፈጸም እንደሚችል ማስጠንቀቂያ እንዳወጣ በመጥቀስ የአሜሪካ ድምፅ ራዲዮ ዘጋቢ ማርተ ቫንደር ቮልፍ የላከችውን ዘገባ ትዝታበላቸው ታቀርባለች። በኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ በዚህ ሳምንት መግቢያ ላይ አዲስ አበባ ውስጥ አሸባሪዎች ጥቃት ለመጣል ማቀዳቸውን ጠቅሶ ማስጠንቀቂያ መስጠቱ የሚታወቅ ሲሆን የአገሪቱ ባለስልጣናት ዛሬ አገሪቱ ሰላም ናት ብለዋል። ዲፕሎማቲክ ኮሚኒቲ ኢን አዲስ አልሻባብ በአዲስ አበባ ብቻ ሳይሆን በመላ ኢትዮጵያ ጭምር መርገጫ ስፍራ እንደማይኖረው ለዲፕሎማሲያዊ ማህበረሰቡ ላረጋግጥ እወዳለሁ። በኢትዮጵያ ውጭ ጉዳይ ሚኒስቴር ባለስልጣን አምባሳደር ታዬ አዝቀ ሥላሴ ናቸው ዛሬ አዲስ አበባ ውስጥ ለሚገኙ ዲፕሎማቶች ገለጻውን የሰጡት። በሀገሪቱ የሚገኘው የዩናይትድ ስቴትስ ኤምባሲ ባለፈው ማክሰኞ ባወጣው ማስጠንቀቂያ ነውጠኛው የአልሸባብ ቡድን አዲስ አበባ ቦሌ አካባቢ ጥቃት ሊያደርስ ማቀዱን የታመነ መረጃ እንዳለው መግለጹ ይታወቃል። ቦሌ ብዙ ሆቴሎች፣ የሸቀጣሸቀጥ መደብሮች፣ ቡና ቤቶችና ምግብ ቤቶች የሚገኙበት ኢትዮጵያውያንና በሀገሪቱ የሚኖሩ የውጭ ዜጎች የሚዘዋወሩበት አካባቢ መሆኑ ይታወቃል። በአሜሪካ ውጭ ጉዳይ መስሪያ ቤት ድረገጽም ላይ የወጣው ማስጠንቀቂያ የጥቃቱ ኢላማዎችን ባይጠቅስም የአሜሪካ ዜጎች በቦሌ የሕዝብ መሰብሰቢያ ስፍራዎች እንዳይገኙ አስጠንቅቋል። የኢትዮጵያ ወታደሮች የአፍሪቃ ህብረት አጋር በመሆን ሶማሊያ ውስጥ የሚገኙ የሙስሊም ነውጠኞችን ስለሚዋጉ ጥቃቱ ለዚያ አጸፋ ሳይሆን እንደማይቀር የኤምባሲው መግለጫ ጠቁመዋል። የአፍሪቃ ህብረት ወታደሮች ባለፉት ሶስት ዓመታት ሶማሊያ ውስጥ ባካሄዱት ውጊያ አልሸባብን ድል በማድረግ ሰባ በመቶ ቁጥጥር አላቀዋል። አሁን በቅርቡ አልሸባብ ከመጨረሻዋ ስትራቴጂክ ከተማ ከባራዌ መባረሩ ተጠቅሷል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሻ ሃልሰን፣ ኤምባሲው የኢትዮጵያ መንግስትን የጸጥታ ጥበቃ አሳንሶ ለማየት አይደለም ብለዋል። ያገኘነው መረጃ አለ፣ ያንን ከአሜሪካ ህዝብ ጋር መጋራት አለብን። ያ ህግ ነው። እኔም በህጉ ነው የምሰራው። ከኢትዮጵያ መንግስት ጋር በጣም በቅርበት እንደምንሰራ እኔም እንዳረጋግጥላችሁ ወዳለሁ መረጃውን ከማውጣታችን በፊት ገልጸንላቸዋል። የኢትዮጵያ መንግስት ባለስልጣናትም አገሪቱ ላይ ጥቃት ለመጣል ከሚችል ቡድን ህዝቡ እንዲጠነቀቅ ጠይቀዋል። ሶማሊያ ውስጥ አልሸባብን ለሚወጋው የአፍሪቃ ህብረት ኃይል ወታደሮች ከሚያዋጡት ሌሎች ሀገሮች ጋር ሲነጻጸር ኢትዮጵያ እስካሁን ከፍተኛ ጥቃት አልደረሰባትም። ኬንያ ላይ በርካታ ጥቃቶች የደረሱ ሲሆን የታገቱ ዜጎቿም አሉ። በተለይም ባለፈው ዓመት በናይሮቢ የገበያ አዳራሽ ወስጌት ላይ በተጣለ ጥቃት 67 ሰዎች መገደላቸው የሚታወስ ነው። ወደሚቀጥለው የትንታኔ ርዕስ እናልፋለን። የኢትዮጵያ መንግስት አገሪቱን ከሽብር ጥቃት ለመከላከል የሚደረገውን ጥረት አጠናክሮ እንደሚቀጥል ጠቅላይ ሚኒስትሩ አቶ ኃይለ ማርያም ገለጡ። በሽብር ወንጀል ተጠርጥረው የታሰሩ ጋዜጠኞችና ፖለቲከኞችን በተመለከተ በትናንቱ የተወካዮች ምክር ቤት ስብሰባ ላይ ለቀረበ ጥያቄ ነው አቶ ኃይለ ማርያም ይህንን የሰጡት። እስክንድር ፍሬው ዘግቦበታል። እሺ የእስክንድር ዘገባ እስከሚጠናቀቅ ድረስ ለዛ ዘገባ ምስ ምላሽ አለን ከጋዜጠኞች ድርጅት የተላከው አለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የኢትዮጵያ መንግስት ጋዜጠኞችንና ጋዜጠኝነትን አስመልክቶ እያራመደ ያለው ፖሊሲና አቅጣጫ ለአገሪቱ የንግግርና የፕሬስ ነጻነት አይበጅም ነው ሲፒጄ ያለው ነገር ግን ይሄን ሲፒጄ የተናገረው አቶ ኃይለ ማርያም ቀደም ሲል በፓርላማ ለቀረበ ጥያቄ የሰጡትን ምላሽ አስመልክቶ ነበረ። አሁን የሲፒጄን መግለጫ የአሉላ ተገኝቷል። እሺ ወደ አሉላ ወደ እስክንድር ዘገባ እናልፋለን። አሁን በቅድሚያ እስክንድርን ከሰማን በኋላ የሲፒጄን ማብራሪያ ደግሞ እንሰማለን። አሁን እስክንድር ይቀጥላል። ዚስ ኢዝ እስክንድር እስክንድር ፍሬ ሪፖርቲንግ ፍሮም አዲስ አበባ አበባ ኦን ዘ ፕራይም የተከበራችሁ አድማጮች ይቅርታ እንጠይቃለን። በድጋሚ ዘገባው እየተጠናቀቀ ነው ያለው የእስክንድር ለማንኛውም አሁን አለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ የኢትዮጵያ መንግስት ጋዜጠኞችና ጋዜጠኝነትን አስመልክቶ እያራመደ ያለው ፖሊሲና አቅጣጫ ለሀገሪቱ የንግግርና የፕሬስ ነጻነት አይበጅም ሲል የተቸበት ዘገባ በአሉላ ከበደ ይቀርባል። ቶም ሮድስ የሲፒጄ የምስራቅ አፍሪካ ቢሮ ተጠሪ ናቸው። የጠቅላይ ሚኒስትሩ አስተያየት አዲስ አይደለም ያሉት፣ ለጋዜጠኞች የፖለቲካ ዓላማቸውን ለማራመድ ሙያቸውን ሽፋን ያደርጋሉ የሚለው አስተያየት አዎንታዊ ውጤት የሚያመጣም አይደለም ነው የሚሉት። Unfortunately, this is not a new comment from the Premier. I mean, he has made similar comments in the past. አሳዛኙ ነገር ከጠቅላይ ሚኒስትሩ እንዲህ አይነት ንግግር ስንሰማ የመጀመሪያ አይደለም። ከዚህ ቀደምም ጋዜጠኞች ሙያቸውን ተጠቅመው የሽብር ስራን ጨምሮ የፖለቲካ ተልዕኳቸውን ለመደበቅ ይሞክራሉ ብለዋል። በጣም አሳዛኝ ነው እኮ ሕዝብ ለማነሳሳት ሞክረዋል በሚል በማስረጃ የሚያቀርቧቸውን የጋዜጠኞቹን ጽሑፎች ብንመለከት በፍጹም ግንኙነት የላቸውም። የኢትዮጵያ መንግስት እንዲህ አይነቱ በመናገር ነፃነት ላይ ዜሮ መቻቻል ፖሊሲ ሀገሪቱን እንደማይጠቅም ተረድቶ ይቀለብሳል የሚል ተስፋ አለኝ። የዚያችን አገር የጋዜጠኝነት ነጻነት አስመልክቶ ተስፋ ሰጪ አይደለም ያሉት የሲፒጂ ተጠሪ የጠቅላይ ሚኒስትሩ ንግግርና መንግስታቸው በቅርቡ ጋዜጠኞችና አሳታሚዎችን በማሰር የወሰዳቸውን እርምጃዎች በተለይ በኢትዮጵያ ከሚካሄደው ብሔራዊ ምርጫ አስቀድሞ መከሰታቸው ሁኔታውን ይበልጥ አሳሳቢ ያደርገዋል ነው ሚሉት። ኢትዮጵያ በታሪኳ ይህን ያህል ቁጥር ያላቸው ጋዜጠኞች አስራ የምታውቅ አይመስለኝም። የወደፊት ተስፋው የደበዘዘ ይመስለኛል። አሁን አስራ ሰባት ጋዜጠኞች ታስረዋል። አስራ ሰባት ጋዜጠኞችን አስረዋል። አሁን ደግሞ ተመስገን ደሳለኝንም ጨምረውታል። የሥራ ባልደረቦቼ እንደሚነግሩኝ ተመስገን በሀገሪቱ ከቀሩ መንግስቱን በሂስ የሚጠርቡ ጋዜጠኞች የመጨረሻው ነው። ስጋቴ ወደፊት በአግባቡ የሰለጠኑ ጋዜጠኞች የሉም። ምክንያቱም የተሻለ ልምድ ያላቸው ከሀገር ተሰደዋል። ከዚያ የሚቀረው የአንድ ወገን ጋዜጠኝነት ብቻ ይሆናል። ይሄ ደግሞ የኢትዮጵያ ሕዝብ የተሟላ መረጃ አግኝቶ ውሳኔውን እንዳይሰጥ ያደርጋል። በተለይ በግንቦቱ ወር ምርጫ እንዳለ እየታወቀ ሁኔታው የሚፈጥረው ወደ አንድ ወገን ያዘነበለ ያሉትን የጋዜጠኝነት አሰራር ብቸኛው መንገድ ያደርገዋል ሲሉም የሲፒጄው ቶም ሮድስ ተችተዋል። አድማጮች ወደሚቀጥለው እናልፋለን። በነገራችን ላይ የተፈጠረው የቴክኒክ ስህተት በድጋሚ ይቅርታን እንጠይቃለን። የጠቅላይ ሚኒስትር ሶሎሞን ኃይለ ማርያም ያሉት ነገር ተሰምቶ ነበረ። ይሄ ዘገባ የሚቀርበው ግን አሉላም ማጠገባችን ስለነበረ አቀረብ ነው። ምናልባት ጊዜ ካለ በኋላ የጠቅላይ ሚኒስትሩን የእስክንድርን ተስተካክሎ ሲመጣ አቅርበን አሉላ ደግሞ ጨመቃ አርጎ የሲፒጅን እንደሱ ቢሆን የተሟላ ዘገባ ይኖር። በቀጥታ ስርጭት በላይቭ ብሮድካስት ላይ እንደዚህ አይነት ነገር ቶሎ መወሰን አይቻልም። እስከ ምሽቱ አራት ሰዓት አብረን እንቆያለን። አድማጮቻችን አሁን ከእናንተ ወዳገኘ ናቸው አስተያየቶች እንለፍ ዮሐንስ እባላለሁ ከአዲስ አበባ ነው የምደውለው። ጥቅምት ስድስት ያስተላለፋችሁት ፕሮግራም በደንብ ተከታትያለሁኝ። በጋዜጠኝነት ዙሪያ ላይ ያላችሁን ግልጸኝነትና ተጠያቂነት በጣም አደንቃለሁ። ለአቶ አበበ ገላውም ደግሞ የተሰጠው መልስ ተገቢና ወቅታዊ ነው ብዬ ያስባለሁኝ። በዚሁ ይቀጥሉ። ቻው። በኢሜል ደግሞ የመጣልናለና እስቲ ጀምር የተቀባበል አቶ እንግዳ የሚባሉ አድማጭ ናቸው። በኢሜል ላኩልን መልእክት ቀጥሎ የሚቀርበው የጠቅላይ ሚኒስትር ኃይለማርያም ደሳለኝ ሽልማትን አስመልክቶ የቀረበው ፕሮግራም ትርጉም የለውም ይላል። አሁንም ሆን ብሎ ስህተቱን ለሰራው ሄኖክ ሰማ ጊዜር ለመከላከል ስህተቱን የሰራውን ሄኖክን ለመከላከል የቀረበ ነው። ትዝታ በላቸው የተከበረች ጋዜጠኛ በመሆኗ በእንደዚህ አይነት አሳፋሪ አዘጋገብ ውስጥ ልትገባ አትችልም ይላል። ለ30 ዓመታት ያህል ስከታተላቸው የቆየው አድማጭ እንደመሆን መጠን የተረዳሁት ነገር የሚከተለውን ነው። አንድ ይላሉ ቪኦኤ ስህተቱን ከመቀበል ይልቅ ለጋዜጠኛው መከላከሉን መርጧል። ሁለት ፕሮግራሙ ዘግይቶ በመቅረቡ አድማጮችን ግራ አጋብቷል። ከመልስ ይልቅ ተጨማሪ ጥያቄዎች እንዲነሱ አድርጓል። ሶስት ቪኦኤ እንደሚለው ገለልተኛ አይደለም። ለምሳሌ የአድማጮች አስተያየትን ብንመለከት፣ የምትፈልጉትን ብቻ ነው የምታቀርቡት። አምስት ጊዜ የድምፅ መልእክት ልኬ አንዳቸውም አልቀረቡም። አራት በመጨረሻ አንድ ላነሳው የምፈልገው ጥያቄ በጀቱ በኮንግረስ የሚመደብ በመሆኑ እንዴት ነጻ ይሆናል? ኮንግረሱ የዩናይትድ ስቴትስ መንግስት አይደለም እንዴ ቪኦኤ ሲያጠቃልሉ አድማጫችን ቪኦኤ የአማርኛ ክፍል ድምፅ አልባውን ድምፅ አልባውን እንደማያዳምጥ ልነግራችሁ ፈልጋለሁ። በፖለቲካና በኢኮኖሚ ረገድ ድምፃቸውን ከፍ አድርገው ለሚያሰሙት ብቻ ነው ይላል። ይህን መልእክት የላካችሁት አየር ላይ ያላኩላችሁ ይላሉ። አየር ላይ ታውሎታላችሁ ብዬ አይደለም፣ አታደርጉትም። እኛ ግን አደረግ ነው እንዲሁም ማውጣቱ ጥሩ ነው በሚል ነው ታሪካዊው ተአማኒነታችሁን ለመጠበቅ ሞክሩ የቆዩቱን የቪኦኤ አማርኛ ጋዜጠኞችን አክብሩ ይላሉ አቶ እንግዳ በኢሜይል በላኩልን መልእክት። ስለ መልእክታቸው እሳቸውንም ሆነ ሌሎችንም በድምፅ የላኩትን እናመሰግናለን። አስተያየታችሁን በኢሜይል ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም፣ እንደዚሁም በስልክ መስመራችን ነፃና ተዘዋዋሪ ነው 2022059942 የውስጥ መስመር 14 እንድትልቁ እንጋብዛለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ዝግጅታችን ነው። አሁን ተከታዩ መዝናኛ የአሜሪካ መዝናኛ ክፍለ ጊዜ ይሆናል። አዘጋጁ አሉላ ከበደ ነው። ሙዚቃ ሳይቋረጥ እንደ ጅረት ከሚፈስባቸው የኤሌክትሮኒክ ማጫወቻ ዘዴዎች በቀላሉና በቅጽበት ከኢንተርኔት ከሚቀዱ ሙዚቃዎች በሶሻል ሚዲያ ወይም ማህበራዊ የመገናኛ ብዙሃን መድረኮች አማካኝነት በስፋት እስከሚተዋወቁት የሙዚቃ ድግሶች ድረስ ዘመን የጠገበውን የሙዚቃ ኢንዱስትሪ ዘመን ዘመን አፈራሹ ቴክኖሎጂ ከመሰረቱ ለውጦታል። ጥበበኞቹና የኢንዱስትሪው አራማጆችም ከቴክኖሎጂው ጋር ለመራመድ ጥረት እያደረጉ ናቸው። ላፍታ በጨረፍታ ቃኘት እናድርገው። እድሜ ለሀያ አንደኛው ክፍለ ዘመን ቴክኖሎጂ ስራችንን ማስተዋወቅና የፈጠራ ጥበብ ጣፍንታችንንም የመወሰኑ ኃላፊነት የእኛ ሆኗል የሚል እምነት አለው ሰባርባን ስካይስ የተባለው የሙዚቃ ባንድ። ኒክ ሸርዊን የባንዱ መሪ ነው። ሶሻል ሚዲያ ማኅበራዊ ሚዲያ እንዴት ያለ ግሩም ነገር ነው! የፈጠራ ሥራህን እንደ ፈቃድህ የማድረግ አቅም መታደል ከሙዚቃ አሳታሚ ኩባንያዎች ጋር ከመፈራረም ይልቅ የራስህ ሙዚቃ አሳታሚ መሆን መቻል ምንኛ ነፃነት የሚያጎናጽፍ ነው። ኢንተርኔትና የማህበራዊ ገጾች ለሙዚቀኞች የተሻለ እድል የሚያጎናጽፉ አዲስ በሮች ናቸው ይላል ሸርዊን። የስኬቱ ልዩ ማሳያም ለሙዚቃ አፍቃሪዎች ቀለም ብዙ ምርጫዎችን ማጎናጸፉ ነው። አሁንም ሸርዊን ከሁሉ የሚበልጠው ነገር የፈጠራ ስራው ውጤት ያስፈልግሃል። ከዚያም እነዚህን ባለ ቀለም ብዙ ምርጫዎች ለመፍጠር የሚያስችሉ ሙዚቃና የሙዚቃ ቪዲዮ እንደሚመስለኝ። ከሁሉም በላይ ወሳኙ ግን ያንተ የሆነውን ልዩ መለያ መፍጠር መቻልህ ነው። እናም የማንነትህን መለያ በሰዎች ልብ ውስጥ ታነጻለህ። በሚልከን ኢንስቲትዩት በመባል በሚታወቀው የምጣኔ ሀብት ተቋም በቅርቡ የተካሄደው ዓለም አቀፍ ጉባኤ የተሳተፉ የሙዚቃው ኢንዱስትሪ አዋቂዎችና አስፈጻሚዎች ስለ ቀጣዩ የሙዚቃው ዓለም ገበያ በተወያዩበት በዚህ መድረክ በዩናይት ስቴትስ የሙዚቃ ሲዲዎች ሽያጭ እያሽቆለቆለ ባለበት በአሁኑ ወቅት ድምፃውያኑና ሙዚቀኞቹ የሚያሳዩቸው ሙዚቃ ድግሶች ወይም የሙዚቃ ኮንሰርቶች ቁጥር ግን በእጅጉ እየጨመረ መሆኑን አመልክተዋል። የሙዚቃ ኮንሰርቶች ተወዳጅነት በገነነበት በአሁኑ ወቅት የኤሌክትሮኒክ ዳንስ ሙዚቃ በመባል የሚታወቀውን ስልት ጨምሮ አሁን በማኅበራዊ ሚዲያ እየታገዙ እዚህም እዚያም የሚዘጋጁት የሙዚቃ ፌስቲቫሎችም በአንጻሩ እያደገ ነው። ፓስኳል ሮቴላ የኤሌክትሮኒክስ ዳንስ ሙዚቃ ፌስቲቫል በተለያየ አገሮች የሚያዘጋጀው ኢንሶማያክ የተባለው ኩባንያ መሪ ናቸው። የመድረክ መብራቶቹ ናቸው ደናሾቹ የሚቀልሙባቸው በዓይን አይተው የሚያደንቁ የሚያጣጥሙት ኮንሰርት ነው ቆመው ከሚመለከቱት የተለመደ አይነት የሮክ ሙዚቃ ኮንሰርት በእጅጉ የተለየ መድረክ ነበር ያሉት። አሁን የሙዚቃ አድናቂዎች በዩናይት ስቴትስ ዛሬ የሚወዱትን ሙዚቃ ሳይቋረጥ እንደ ጅረት ከሚፈስባቸው የኤሌክትሮኒክ ማጫወቻዎች አሊያም ከኢንተርኔት የሚቀዱ ሙዚቃዎች ሊያገኙ ይችላሉ። ባብ ፒትማን የበርካታ ራዲዮ ጣቢያዎች ባለቤት የሆነው ክሊር ኮሚኒኬሽንስ የተሰኘው ኩባንያ አስተዳዳሪ ናቸው። የሙዚቃ አድናቂዎች ዛሬም ጥርት ብሎ በጆሯቸው የሚንቆረቆር ግሩም ሙዚቃ ፍለጋ የራዲዮ ጣቢያ ሞገዶችን ማስተካከላቸው ግን አልቀረም ይላሉ። አሪፍ ሙዚቃ ለመስማት የትየለሌ አማራጮች ያሉ በሚመስልበት በዚህ አዲስ ዓለም የምንሰራው ሙዚቃ አሊያም የባንዴጣ ምን ይሆን ይሆናል የሚል ስጋት እንደሌለው እርሱና በአንዱ የሚጫወቱትን የሙዚቃ ስልት የሚያደንቁ አድማጮቹ በኢንተርኔት አማካኝነት ያገኙኛል ሲል የሰባርባን ስካይስ የሙዚቃ ባንድ መሪ ቅድም የሰማ ነው ኒክ ሸርዊን ይናገራል። የብዙዎች ድምፃውያንና ሙዚቀኞች ስሜት ይኸው ይሆን? ለመሆኑ የኢትዮጵያ ሙዚቃ ኢንዱስትሪ ይዞታስ ምን ይመስል ይሆን? ተወያዩበት። ቀደም ሲል ሰሎሞን ለአድማጮች እንደገለጽነው እስክንድር ከዘገበ በኋላ ነበረ የሲፒጄ መግለጫ መሄድ የነበረበት፣ ግን በቴክኒክ ብልሽት ወይም ከኛ በነበረው ጉድለት ያ ሊሆን አልቻለም። አሁን እስክንድር የዘገበልን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሽብር ወንጀል ተጠርጥረው የታሰሩ ጋዜጠኞችና ፖለቲከኞችን በተመለከተ ትናንት የተወካዮች ምክር ቤት ስብሰባ ላይ ለቀረበ ጥያቄ ሲመልሱ የኢትዮጵያ መንግስት አገሪቱን ከሽብር ጥቃት ለመከላከል የሚያደርገውን ጥረት አጠናክሮ ይቀጥላል ነበር ያሉትና፣ እስክንድር ተከታትሎላና እስቲ እንስማ። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት በህዝብ ተወካዮች ምክር ቤት ያደረጉት ማብራሪያ በርከት ያሉ ጉዳዮች የተዳሰሱበት ነው። ከ547ቱ መቀመጫዎች 545ቱ እርሳቸው በሚመሩት ፓርቲ ኢህአዴግ በተያያዘበት ምክር ቤት፣ አብዛኛዎቹ ጥያቄዎች የመጡትም ከዚሁ ፓርቲ አባላት ነበር። በርከት ያሉ ጥያቄዎችን በአንድ ጊዜ የጠየቁት ግን ብቸኛው የተቃዋሚ ፓርቲ ተወካይ አቶ ግርማ ሰይፉ ናቸው። በምክር ቤቱ ያለውን የተቃዋሚዎች ውክልና ማነስ ለማካካስ በሚመስል መልኩ ወደ 19 ደቂቃ የፈጁ የተለያዩ ጥያቄዎችን አንስተዋል። አቶ ግርማ በስር ላይ ለሚገኙት የፖለቲካ እስረኞችና ጋዜጠኞች ፖለቲካዊ መፍትሄ እንደሚያስፈልግ የጠየቁበት አንዱ ነው። የጸረ ሽብር ሕግ ሲወጣ እንደ ዋና ምክንያት ቀርቦ የነበረው ምርመራውን ለማቀላጠፍ እንደሆነ ሲገለጽ ነበር። ነገር ግን አሁን ባለው ሁኔታ በፓርቲ ውስጥ ንቁ ተሳትፎ የሚያደርጉ ወጣቶችን እንደና ሀብታሙ አያሌው ያሉትን ለሰላማዊ ለውጥ የሚተጉ ብሎገሮችን አስሮ ምርመራ እያደረግኩ ነው ብሎ ማንገላታት ለዚች ሀገር የሚጠቅም አይደለም። ከዚህ ቀደም በወህኒ የሚገኙት ጓዶቻችን እነ አንዱአለም፣ ናትናኤል፣ በቀለ ገርባ እንዲሁም ጋዜጠኞች እስክንድር፣ ርእዮት የመሳሰሉት የህሊና እስረኞች ናቸው ብለን ስለምናምን አሁንም ፖለቲካዊ መፍትሄ የሚሻ ጉዳይ ነው ብለን እናምናለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሰጡት ጠቅለል ያለ ምላሽ የታሳሪዎቹ ጉዳይ ከሽብርተኝነት ጋር የተገናኘ መሆኑን ጠቅሰዋል። መንግስታቸውም ይህንኑ መዋጋቱን እንደሚቀጥል አስረድተዋል። አሸባሪዎችና ጸረ ሰላም ኃይሎች በውጭ አገራት ተጠልለው ይኑሩ እንደዚሁ ደግሞ ህጋዊ ፈቃድ ባላቸው ተቃዋሚዎች ጉያ ተሸሽገው የሚኑሩ ወይም ደግሞ በብሎገርነት ስም ጭምብል ለብሰው የሚኑሩ ወይም ደግሞ በጋዜጠኝነት ስም እራሳቸውን ሸሽገው ለመደበቅም ይሞክሩ፣ ምንም ይሁኑ ብቻ መንግስት ተግቶ ከአሸባሪ እና ከጸረ ሰላም ኃይል ጋር ከሚሰራ ኃይል አገሪቱን ነጻ ለማድረግ ይሰራል። የተቃዋሚ ፓርቲ የፓርላማ አባል የሆኑት አቶ ግርማ ሰይፉ በመጽሔቶችና በጋዜጦች ላይ እየደረሰ ነው ያሉትን ጫናም በጥያቄ አንስተዋል። መስፋትና መጥበብ ለዲሞክራሲ ስራ ግንባታ ያለውን ሁኔታ በመረዳት በጋዜጦችና መጽሔቶች ላይ ከህግ ውጭ ማተሚያ ቤቶች እንዳይታተሙ የሚያስፈራሩ ካድሬዎችን ከህግ አግባብ ውጭ የሚደረጉ እንቅስቃሴዎች በሙሉ ከውንብድና የሚለዩ ባለመሆናቸው ማስቆም የማይችል እንዲሁም ይህንን ድርጊት ደግ አደረጉ የሚሉ የመንግስት ሹሞች አደብ የማያስገዛ መንግስት በመጃ ተነሱበት ይልቅ በሀሳብ ሊታገሉት የተነሱትን እንደሚፈራ ማሳያ ብቻ ሳይሆን በሀሳብ ለመፋለምም ዝግጁ ያለ መሆኑን የሚያሳየው። ወደ ዝርዝር ጉዳዮች ያልገቡት ጠቅላይ ሚኒስትሩ ከህትመት ሚዲያዎች አንዳንዶቹ ከሙያ ስነ ምግባር ውጭ ይንቀሳቀሳሉ ብለዋል። የህትመት ሚዲያዎች በፕሬስ ህጉ መሰረት የሙያ ስነ ምግባራቸውን ጠብቀው መስራት እንዳለባቸው ይታወቃል። አንዳንዶቹ ከሙያ ስነ ምግባራቸው ውጭ በህዝቦች መካከል ጥላቻ እየዘሩ አመፅና ብጥብጥ እንዲከናወን ለማድረግ የሚያደርጉት እንቅስቃሴ በግልጽ ለተወሰነ ጊዜ ታግሰን ያየናቸውም ቢሆን ነገር ግን ይሻሻላሉ ብለን የጠበቅነው ነገር ስላልተሳካ ወደ ህግ እንዲቀርቡ የተገደድንበት ሁኔታ አለ። ያ በህግ መስመር የሚይዝበት ሁኔታ ይፈጠራል። በፓርላማው በነበረው ጥያቄና መልስ በኢኮኖሚያዊ ጉዳዮች ላይ የተነሱ ነጥቦችን በሌላ ዘገባ መለሰባቸዋለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። ከሲፒጄ በኩል የተሰጠውን እንግዲህ ቀደም ሲል ተአዱላ አጠናቅሮ አቅርቦልናል። ቶም ሮድስ የሚሉት የጠቅላይ ሚኒስትሩ አስተያየት አዲስ አይደለም፣ በተለይ ምርጫ በቀረበ ጊዜ ጋዜጠኞች ላይ የሚፈጸም አይነት ወከባ ነው የሚል ነው። ጠቅለል ያለ አስተያየት የተሰጠው። አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ዋና ዋና ዜና እናሰማቸዋለን። የናይጄሪያው እስላማዊ ቡድን ቦኮ ሐራም እና የናይጄሪያ መንግሥት የተኩስ አቁም ስምምነት ላይ ደረሱ። ከቺቦክ ከተማ የተጠለፉ ከሁለት መቶ በላይ ልጃገረዶች እንዲለቀቁም ጥሪ ቀርቧል። የሁለት የዩናይትድ ስቴትስ ፕሬዚደንቶች ረዳት ሆነው የሰሩትን ሮን ክላይንን የኢቦላ ጉዳዮች ጠቅላይ ኃላፊ ወይም ኢቦላ ዛር ብለው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሾሙ። በሌላ በኩል ደግሞ ሴኔጎል ከኢቦላ ነጻነች ሲል የዓለም የጤና ድርጅት አስታውቋል። ሰሜን ዳርፉር ውስጥ በአፍሪካ ህብረትና በተባበሩት መንግስታት የሰላም ጥበቃ አባላት በሆኑ የኢትዮጵያ ወታደሮች ላይ ድንገት በተጣለ አደጋ ሶስት ሰላም አስከባሪዎች ተገደሉ። ኢትዮጵያውያኑ የሰላም ጥበቃ ጓዶ አባላት አደጋዊ በተጣለባቸው ወቅት አንድ የውሃ ጉድጓድ እየጠበቁ የነበረ ሲሆን ጥቃት አድራሾቹ ወታደሮቹ ይጠቀሙበት የነበረውን ተሽከርካሪ ይዘው ተሰውረዋል። የዛሬውን ጥቃት ተልእኮው የዛሬ ሰባት ዓመት ግዳጁን ከጀመረ አንስቶ ዳርፉር ውስጥ የተገደሉትን አቃቢያነ ሰላም ቁጥር ወደ ስድሳ አንድ አንድ አድርሶታል። ቀጥሎ አዳነች ፍሳዬ የምታቀርበው አፍሪካ በጋዜጦች ይቀጥላል። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የህዳሴ ግድብ ግንባታ ከፍ እያለ እንደሄደ ተገለጸ ላይቤሪያ ከኢቦላ በፊትም በቂ ሐኪሞች አልነበሯትም ተባለ የሚሉትን ርዕሶች ነው ዛሬ የምንመለከተው። አንድ ኒውዮርክ ታይምስ ጋዜጣ ላይ የወጣ ጽሁፍ ስለ ታላቁ የህዳሴ ግድብ ግንባታ ሂደት ሲገልጽ አቧራው ለማረፍ ፋታ የማያገኝበት ቦታ ብሎታል። በብዙ ሺህ የሚቆጠሩ ሰራተኞች አለቶችን ሲያደቁና ሲሚንቶ ሲያነጥፉ ይታያሉ። ይህ ቦታ በአፍሪቃ ትልቁ የሆነ ታላቁ ህዳሴ ግድብ የተባለ የመብራት ኃይል ማመንጫ ግድብ የሚገነባበት ነው ሲል ገልጾታል። የህዳሴ ግድብ ግንባታን በሚመለከት ህዝብን የሚያስተባብረው መስሪያ ቤት ምክትል ስራ አስኪያጅ አቶ ጻድቅ አብርሃ በዓለም ለጋሾች ላይ ስንተማመን ቆይተናል ብለዋል። አሁን ግን ህዝቡ ይህን ገጽታ ለመቀየር ቆርጦ ተነስቷል። ያጣነውን ታላቅነት ለመመለስና ከድህነት ጋር ለመፋታት ወስነናል ይህን ለማሳካት ማድረግ ያለብንም ውሃን የመሳሰሉትን የተፈጥሮ ሀብታችንን ጥቅም ላይ ማዋል ነው ሲሉ አቶ ጻድቅ ማስገንዘባቸውን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሁፍ አትቷል። የኢትዮጵያ ኢኮኖሚ በዓለም ደረጃ በፍጥነት በማደግ ላይ ካሉት ኢኮኖሚዎች አንዱ ነው። ሀገሪቱ ከቅርብ ዓመታት ወዲህ ያላትን ሀብት ሁሉ የመብራት ኃይል ማመንጫ ግድቦችን፣ ፋብሪካዎችን፣ መንገዶችንና የባቡር ሀዲዶችን በመገንባት ላይ እያዋለች ነው። በሌላ በኩል ደግሞ የሀገሪቱ መንግስት የገጠር ነዋሪዎችን ከመኖሪያቸው በማፈናቀል የግል ዘርፍን በማግለል የፖለቲካ ተቃውሞን በማፈን ተግባር ይነቀፋል። በህዝብ ብዛት ከአፍሪካ የሁለተኛነትን ቦታ በምትይዘው ሀገር ያለው የመብራት ኃይል እጥረት የኢኮኖሚውን እድገት እየተፈታተነ ነው። ታላቁ የህዳሴ ግድብ ግንባታ ሲጠናቀቅ የሀገሪቱ የኤሌክትሪክ ኃይል መጠን በሶስት እጥፍ ይጨምራል ተብሎ እንደሚገመት ዘገባው ያወሳል። የሳምንቱ የኒውዮርክ ታይምስ ዘገባ አያይዞውም ሱዳን ድንበር አጠገብ በመገንባት ላይ ያለው ግድብ ቀስ በቀስ ሽቅብ እየወጣ እንደሆነ፣ በግድቡ ግንባታ የተሰማሩት ሰራተኞች 8500 እንደሆኑ፣ ስራው ቀንና ሌሊት ሳይቋረጥ እንደሚሰራ፣ ሰራተኞቹም ሳምንቱን ሙሉ ካለ እረፍት እንደሚሰሩ ይገልጻል። በአካባቢው ስራው እንዲንቀሳቀስ የሚያስችሉ ግዙፍ የባውዛ መብራቶች እንዳሉ፣ በርካታ ምግብ ቤቶች፣ ገበያ፣ የጸጉር ማስተካከያ መደብርም እንዳለ ጋዜጣው ያወሳል። አልፎ አልፎ ቢያስቸግርም ዋይፋይ የኢንተርኔት አገልግሎት እንደሚገኝበትም ዘገባው ጠቅሷል። በግድቡ ግንባታ ላይ ባላት ተቃውሞ ምክንያት ሻክሮ የነበረው የኢትዮጵያና የግብጽ ግንኙነት እየተሻሻለ እንደሚመስል የገለጸው የኒውዮርክ ታይምስ ጋዜጣ ዘገባ ኢትዮጵያ ግድቡን ለማጠናቀቅ ችግር የሚሆንባት ፖለቲካና መልክዓ ምድራዊ ይዘት ሳይሆን ገንዘብ ነው ሲል አስገንዝቧል። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ በላይቤሪያ ስለተከሰተው የኢቦላ መዛመት ሲገልጽ ድሮም ቢሆን ብዙ ሐኪሞች ያልነበሯት ላይቤሪያ የነበሩት ጥቂቶችም ኢቦላ በሽታ እንደገባ አንድ በአንድ ተነጥቀዋል ይላል። ባለፈው ሳምንት ሐሙስ ዶክተር ጆን ታታ በኢቦላ በሽታ ሞቱ። ከጥቂት ሰዓታት በኋላ ደግሞ ዶክተር ቶማስ ስኮትላንድ ኢቦላ እንደያዛቸው ታወቀ። ኢቦላ በላይቤሪያ ታሪክ ታይቶ በማይታወቅ መልኩ የተስፋፋው ሐኪሞቹ ጥቂቶች በሆኑበት ጊዜ መሆኑ ራሱ አስከፊ አድርገዋል። አንድ የኢቦላ ማከሚያ ማዕከል በሩን ዘግቷል። በርካታ የሕክምና ሠራተኞች ሥራውን ለቀው ሄደዋል። ሌሎቹ ደግሞ ቀድመው ከሥራ በመውጣት ሲያነቡ ይታያሉ ይላል የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ዩናይትድ ስቴትስ ና ሌሎች የውጭ ሀገራት ለጋሾች በምዕራብ አፍሪቃ የተዛመተውን የኢቦላ በሽታን ለመግታት የሚያስፈልጉትን መሰረተ ልማቶች በመዘርጋትና የህክምና መሳሪያዎችን በማቅረብ ለመርዳት በብዙ መቶ ሚሊዮን ዶላር የሚቆጠር ገንዘብ እያወጡ ነው ትልቁ ችግር ግን የሆስፒታሎች እጥረት ሳይሆን የዶክተሮችና የነርሶች እጦት ነው ምክንያቱም ዋና ዋናዎቹ የላይቤሪያ ሕክምና ሰራተኞች በኢቦላ ታመዋል ወይም እንደ ሌሎቹ እንዳይሆኑ በመፍራት ስራውን ለቀዋልና። በጆን ኤፍ ኬኔዲ ሆስፒታል ውስጥ ያለው የኢቦላ ሕክምና ክፍል የኮሌራ ሕክምና ክፍል ነው የነበረው። አሁን ግን የኢቦላ ማዕከል ሆኗል። ዶክተሮች ኢቦላን የሚከላከለውን ልብስ የሚያጠልቁት ማዕድ ቤት ውስጥ ሆነው ነው። ማቃጠያ ቦታ ስለሌለም ከኢቦላ ጋር የተነካካው ቆሻሻና የአይነ ምድር ፍሳሽ በሆስፒታሉ ጓሮ በአስር ጫማ ከፍታ ተከምሯል። አስከሬኖች የሚቀመጡበት ማቀዝቀዣ ስለሌለም አንዳንዴ አስከሬኖቹ በሽተኞች አጠገብ እንዳሉ ይበሰብሳሉ። ለሐኪሞች በጭንቅላት የሚጠለቅ መከላከያ ልብስ ስለሌለ ራሳቸው ለመስራት ይሞክራሉ። ዋናው የሆስፒታሉ ዶክተር የአንድ ቀን የኢቦላ ህክምና ስልጠና ብቻ ነው የተሰጣቸው ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ ችግሩን ይዘረዝራል። ጽሁፉ ከኢቦላ ጋር በመታገል ላይ ያሉት የላይቤሪያ ሐኪሞች ስለሚገኙበት ሁኔታ ሲገልጽ፣ ደሞዛቸው ለስሙ በወር ወደ 1500 ዶላር ገደማ ነው። እሱም ከተከፈላቸው ነው። ለምሳሌ የዚህ ወር ደሞዛቸውን ገና አላገኙም ይላል። ከኢቦላው ሐኪም ቤት ሲወጡም የበሽታው ቫይረስ ነክቶኝ ይሆን የሚለው ስጋት አብሮአቸው ይቆያል። የሕክምና ሰራተኞች ለኢቦላ የሚጋለጡት ሆስፒታል ውስጥ ብቻ ሳይሆን ውጭም ጭምር ነው። በመሰረቱ ብዙዎቹ የሕክምና ሰራተኞች የታመሙት መከላከያ ልብስ ሳያጠልቁ ምርመራ በማድረጋቸው ኢቦላ የያዛቸውን ዘመዶችና ወዳጆችን በመካታቸው እንደሆነ ላይቤሪያ ያለው የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከል ቡድን ኃላፊ ተናግረዋል። በላይቤሪያ ዶክተር መሆን ማለት የማይደረስበትን ተራራ ለመውጣት መሞከር ማለት ነው። ከፍተኛ ብዛት ያላቸው የኤች አይቪ ኤድስ የሳምባ በሽታና የወባ በሽተኞችን ከአስራ አንድ አመታት በፊት ባበቃው የእርስ በርስ ጦርነት የቆሰሉትን ለማከምና መቆረጥ ያለባቸውን እግሮችና እጆችን ለመቁረጥ የሚችሉ በቂ ሐኪሞች ኖረው አያውቁም ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች ሙዚቃ የምናጫውተው ቀጣዩ ውይይት ነበረ። የኢትዮጵያ መንግስት በጋዜጠኞች ላይ እየወሰደ ያለውን እርምጃና አነጋጋሪውን የጸረ ሽብር ሕግ ተመልክቶ የህግ ሙያተኞች ሁኔታውን እንዴት ያውታል? በሚል መነሻ እየተዘጋጀ ያለ ውይይት አለ። እንደደረሰ እናቀርባለን። ወደ መሐመድ አመን ሙዚቃ እንመለስ። እስከዛ እስክስያ ነው ቆይ ነው ያጀሚላ

አሁን ቅድም አዲሱ ወደ አነሳው ዘገባ ነው የምናልፈው ወይም ውይይት ነው። የኢትዮጵያ መንግስት ባለፉት ቅርብ ወራት ያሰራቸው የኢንተርኔት ላይ ጸሐፊዎችና ጋዜጠኞች ጉዳይን ጨምሮ በተለያዩ ጊዜያት የወሰዳቸው እርምጃዎችን ተከትሎ ትችቶች እየተሰሙ ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት ለፓርላማ ባደረጉት ንግግር የግል ጋዜጦችና ጋዜጠኞችን አስመልክቶ የሰጡትን አስተያየት ተከትሎ በጉዳዩ ላይ ምላሽ የሰጠው የዓለም አቀፉ የጋዜጠኞች ደኅንነት ተሟጋች ድርጅት ሲፒጄ የኢትዮጵያ መንግሥት ጋዜጠኞችንና ጋዜጠኝነትን አስመልክቶ እያራመደ ያለው ፖሊሲና አቅጣጫ ለሀገሪቱ የንግግርና የፕሬስ ነጻነት አይበጅም ሲል መት ቱ ተዘግቧል። አሉላ የሕግ ባለሙያ አነጋግሯል። አሉላ ስቱዲዮ አጠገባችን ይገኛል። አመሰግናለሁ። ከጥቂት ደቂቃዎች በፊት እንዳልከው ሰለሞን ባለሙያ እናገር ያለው አቶ ሙሉጌታ አረጋዊ ይባላሉ። የሕግ ባለሙያ እንዲሁም የመገናኛ ብዙሀን ሕጎችን በመተንተን ይታወቃሉ። ቀደም ብሎ በመግቢያ የተጠቀሙትን ጨምሮ በርከት ያለው አነጋጋሪ ጭብጦች ናቸው የተነሱት። ባለፈው ሳምንት በፍትህ ጋዜጣ ዋና አምደኝነትና በስላት ችቶቹ የሚታወቀውን የአስር አመት እስር ይጠብቀዋል የተባለውን ደሳለኝ ተመስገንን ጉዳይ እንመልከት። አቶ ሙሉጌታ የጋዜጠኛ ተመስገንን ጉዳይ እኔም አውቀው ነበረ ከታተለው ነበረ ሰ በቅርቡ እንደተወሰነ እና ጥፋተኛ ሆኖ እንደተገኘ ነው በፍርድ ቤቱ የተገለጸ። እሱ የተከሰሰባቸው የተጠቀሱበት አንቀጾች ብታያቸው እሚለው በጣም የሚያከራክሩ አንቀጾች ናቸው የተጠቀሱት። ምንድን ነው ያየሁት በተደጋጋሚ ጋዜጠኞች ላይ በሚቀርቡ ክሶች ላይ ያየሁት የሆነ ፓተርን ስታብሊሽ ያደረገ ምንድን ነው ተመሳሳይ ያካሄድ ማለት ነው። በጣም ተመሳሳይ የሆነ ነገር የምታየው ምንድን ነው በህገ መንግስቱና በሌሎች ህጎች መካከል ያለው ልዩነትና አንድነት ብዙ ያገናዘበ አካሄድ አይደለም ኢትዮጵያ ውስጥ የሚታየው። ለምሳሌ አሁን የተመስገንን ብትወስድ በወንጀለኛው መቅጫ ህግ ነው የተጠየቀው። የወንጀል ህጉ ስታየው ደግሞ ከህገ መንግስቱ ጋር በተለይ የፕሬስ ነጻነትን በተመለከተ በጭራሽ የማይገናኙ ነገሮችን ይዞ ነው ያለው። ለምሳሌ አንዱ የተከሰሰበት አንቀጽ ብታይ ሁለት መቶ አርባ አራት ወንጀለኛ መጫ ህግ ብታየው ምን ይላል? የሀገሪቱን መንግስት ያዋረደ፣ የሰደበ፣ ስሙን ያጠፋ ወይም በሀሰት የወነጀለ እንደሆነ ይላል። በዚህ ተጠይቋል ተመስገናል። ሌላው ለምሳሌ አራት መቶ ሰማንያ ስድስትን ብትወስድ አሁንም ይሄ አንቀጽ በዚህ አንቀጽ ተጠይቋል። ምንድን ነው የሚለው? በመንግስት በህዝብ ባለስልጣኖች ወይም በስራቸው ላይ የሀሰት ወሬዎችን፣ ጥርጣሬዎችን ወይም የሀሰት ሀሜታዎችን የሚፈጥር ወይም የሚነዛ ሰው የህዝብን አስተሳሰብ ያናወጠ ምን ይላል እና አስበው እንግዲህ ሀሜት እንኳን የማይቻልበት ሁኔታ ነው ያለው እዚህ ነጻነት መሆን ነበረበት የግለሰቦች ሀሳባቸውን መንግስትን ወይም ባለስልጣናትን ጨምሮ አስተያየታቸውን በመሰላቸው መንገድ መፈቀድ የሚችል የዜጎች መብት መሆን ነበረበት ነው የሚለው። አዎ፣ እንዴት ነው ህገ መንግስቱ? የመንግስት ስም እንዳይጠፋ አይከላከልም። ምንድን ነው የሚለው ህገ መንግስቱ? የግለሰቦች ስም ማጥፋት አትችልም። የንግግር ነጻነትን ስትጠቀም የግለሰቦችን ስም አታጠፋ የህፃናትን ጤንነት የሚጎዳ ወይም ደህንነት የሚጎዳ ነገር አታረግም። ጦርነትን መቀስቀስ አትችልም። ከዛ ባለፈ የሰዎችን ክብር አትነካም ነው ይሄ ሂውማን ዲግኒቲ የሚባለው። ከዛ ውጪ መንግስትን መስደብ አትችልም ወይም የመንግስትን ስም ማጥፋት አትችልም የሚል ህገ መንግስት ውስጥ ያለ የግለሰቦችን ስም ብቻ ነው ማጥፋት አትችላው እንደ ኢትዮጵያ የመሰለ ዴሞክራሲያዊ ህገ መንግስት ውስጥ አክቹዋሊ የፕሬስ ነጻነት ስታውቅ ወይም ስታውቅ የፕሬስ ነጻነት በዋናነት ታርጌት ማድረግ ያለበት መንግስትን ነው። መንግስትን ለመቆጣጠር መንግስትን ለመተቸት፣ መንግስትን የመንግስት እላፊዎች ለማሳየት ነው የፕሬስ ነጻነት የሚያስፈልግ እና መንግስት ካልተሰደበ መንግስት ካልተወቀሰ መንግስትን ካላዋከብከው የፕሬስ ነጻነት ጥቅሞ ምንድን ነው? እዚህ ግን እንኳን እንኳን እንኳን መሰደብ ቀርቶ መንግስት ሁሉ ማማታት አትችልም፣ እና አይ ሚን ሲሪየስሊ። በህገ መንግስቱና በወንጀለኛ መቅጫ ህግ ያለው ልዩነት በእውነት ሊታሰብበት የሚገባ ነገር ነው። የወንጀል ህጉ በጣም ያረጀና የቆየ ነው። በአዲስ ከአስር አመት በፊት ነው የወጣ ሁለት ሺ አምስት ላይ ግን እንዳለ ነው የተገለበተው። ዝም ብሎ አላደለ ይሄ። በድሮ በፊውደሊዝም ጊዜ ለመንግስት የነበረን ክብር መንግስት አባት ነው፣ መንግስት እናት ነው፣ የመንግስትን ለነኬነት የመንግስትን ፍጹም ተከባሪነት የሚያጎላውን ነው የሚሉት ይዞ ነው የመጣው የወንጀለኛ መቅጫ ህግ። እና ይሄ ህግ በቀጥታ ከህገ መንግስቱ ጋር የሚጻረር ነው ብዬ ነው የማስበው። እነዚህ ላይ ዳኞቹ ዳኞቹ ህገ መንግስቱን መተርጎ እንኳን ባይችሉ፣ ህገ መንግስቱን ግን ተግባር ላይ የማዋል የማዋል ስልጣን አላቸው። ስለዚህ አሁን ይሄ አሁን ተወስኗል፣ ግን ቅጣቱ አልተወሰነም እና ቅጣቱ ላይ ይሄን ነገር ግምት ያስገባ አካሄድ ቢኖር እና ዳኞች በዚህ በወንጀል ህጉና በህገ መንግስቱ ያለው ልዩነት ገብቷቸው አስበውበት ከአሁን በኋላ ለሚደረጉ ነገሮች እንኳን እርማቶች ቢወሰዱ ጥሩ ነው ብዬ አስባለሁ። አቶ ሙልጌታ፣ በጸረ ሽብር ህጉ የጎላ ሚና ተጫዋችነት በተለይ በንግግር ነጻነትና በጋዜጠኞች መብት ላይ እያሳድራል የሚባለውን አሉታዊ ጫና ከግምት አስገብቶ፣ ጠቅላይ ሚኒስትሩ በትላንቱ የፓርላማ ንግግራቸው ለቀረቡላቸው ጥያቄዎች ሲመልሱ ጋዜጠኝነት ሙያቸውን ለተለየ ፖለቲካ አላማ የሽብር ምግባር ጭምር ሽፋን ይጠቀሙበታል የሚለው ትችት በአንድ በኩል በስር ላይ ያሉ ያልተፈረደባቸው ጋዜጠኞች መሆናቸው፣ በሌላ በኩል ደግሞ የመንግስቱንም አቋም ጠንከር ያለ እጅግ የከረረ የነጻነት የጋዜጠኞች መብት ተከራካሪዎች ጠበቅ አድርገው የተቃወሙትን አስተያየትስ ከህግ አንጻር እንዴት ይመለከቱታል? አዎ ይሄ ደግሞ ሁለተኛው ነገር ነው። ኢትዮጵያ ውስጥ በተደጋጋሚ የምታየውና እንደዚሁ የሆነ ፓተርን ፈጥሯል ወይም ተመሳሳይነት ያለው ነገር የምታይበት ምንድ ነው ኢትዮጵያ መንግስት ባለስልጣናት አስቀድመው በጋዜጠኞች ሆነ ወይም በፖለቲከኞች ላይ ማለት ፍርድ ቤት ቀርበው በሚከራከሩ አስቀድሞ አቋም የመውሰድና ይህ አቋም በአደባባይ የመግለጽ ሁኔታ ታያለ። ውይይቱ አልተቋጨም ተጀመረ እንጂ። በሚቀጥለው ፕሮግራማችን በርከት ያሉ ጭብጦች አሉ ይዘን እንመለሳለን። ለአሁኑ እንግዲህ አቶ ምልጌታ አደጋዊ ለጊዜያቸው አመሰግናለሁ። ጊዜ ውስጥል የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 ና በ25 ሜትር ባንድ ከሚያሰማው ፕሮግራም የዛሬውን እዚህ ላይ ያበቃ። በአማርኛው ፕሮግራም ነገ በቅዳሜ ምሽት ዝግጅታችን ከምሽቱ 3 ሰዓት ላይ በድጋሚ እንገናኛለን። ለአሁኑ ሰላም። ደህና ደሩ። የትግርኛው ፕሮግራም ይቀጥላል። ደህና ደሩ። ቮይስ ኦፍ አሜሪካ።